radio Hagarinya report ክልል ዋና ከተማ በመሆን በማገልገል ላይ የምትገኘው የሐዋሳ ከተማ የወደፊት እጣ ፈንታ በመጪው መስከረም ወር ውስጥ እንደሚታወቅ የደረሰን ዜና አስታወቀ። የምርጫ ቦርድ ሐሙስ ነሐሴ ሀያ ሶስት ቀን ሁለት ሺህ አስራ አንድ ዓመተ ምህረት ባወጣው መግለጫ መሰረት የሲዳማ ህዝበ ውሳኔ ህዳር ሶስት ቀን እንደሚከናወን አስታውቆ ቦርዱ በዚሁ መግለጫው ሐዋሳን አስመልክቶ በወደፊት እጣፈንታዋና የሀብት ክፍፍል ጋር ተያይዞ ያለውን አቋም የደቡብ ክልል ምክር ቤት እስከ መስከረም ሀያ ሁለት ቀን ድረስ እንዲያስታውቅ ቦርዱ ገልጿል። ቦርዱ ከነሐሴ ሰላሳ ቀን ጀምሮ ባሉት ቀናት ስምንት ሺ አራት መቶ ስልሳ ምርጫ አስፈጻሚዎችን ይመለምላል። አንድ ሺ ስድስት መቶ ዘጠና ሁለት የድምፅ መስጫ ጣቢያዎችን ያዘጋጃል። ከዚሁ ጋር የድምፅ መስጫ ካርዶችንም እንደሚያዘጋጅ ወይም እንደሚያሳትም አስታውቋል። ለምርጫ ማስፈጸሚያ የደቡብ ክልል ምክር ቤት ሰባ አምስት ሚሊዮን ስድስት መቶ አስራ አምስት ሺህ ብር በጀት አጥቆ ይህን እስከ መስከረም ሀያ ሁለት ቀን ድረስ ለምርጫ ቦርድ ገቢ እንዲያደርግ ጥብቅ ትዕዛዝ ማስተላለፉን የደረሰን ዜና ጨምሮ አስታውቋል። በሌላም በኩል የስፖርት ኮሚሽነር የነበሩትን አቶ ሩስቱ ይርዳውን የደቡብ ክልል ምክትል ርዕሰ መስተዳደር አድርጎ መሾሙን መንግስታዊ የዜና አገልግሎት አስታወቀ። ክልሉ በሁለት ሺ አስራ ሁለት ዓመተ ምህረት አርባ ቢሊዮን ሀምሳ ስድስት ሚሊዮን ዘጠኝ መቶ ሰላሳ ስምንት ሺ ብር በጀት ማጽደቁም ታውቋል። ጠቅላይ ሚኒስትር ዶክተር አብይ አህመድ እስራኤልን በጎበኙበት ወቅትና የእስራኤልን ጠቅላይ ሚኒስትር ናተናሁ ጋር ሰፊ ውይይት አደረጉ በተባለበት ሰዓት በእስራኤል የሚገኘው የኢትዮጵያ የዴር ሱልጣን ገዳም በአደጋ ውስጥ እያለ መሆኑ በስፋት እየተነገረ ይገኛል። በእስራኤል ውስጥ የሚገኘው የኢትዮጵያ ገዳም በግብጽ ከፍተኛ ጥቃት እየደረሰበት እንደሚገኝ ጉዳዩን አንስተው የፋጠና የሚሉት አስታውቀዋል። የደብረ ሱልጣን ገዳም ጉዳይ ብከድርስ ከሚጣልበት ጫና በከፋ መልኩ በዚያ የሚገኙት ኢትዮጵያውያን መነኮሳትና ቀሳ ውስጥ በአንድ ላይ ያለመቆማቸው ጉዳዩ በገዳሙ ላይ የሚደርሰውን ችግር ማባባሱ በስፋት እየተነከረ ይገኛል። በዚያ የሚኖሩ መነኮሳትና ቀሳ ውስጥ በአሁኑ የሀገራችን የዘርክ ከተለያዩ ብሄር ብሄረሰቦች ልጆች ናቸው። ልክ በፖለቲካ ውስጥ እንደሚታየው ክፍፍል እዚያም አማራ፣ ኦሮሞና ትግሬ የሚለው አባባል በስፋት እንደሚሰማ የሃይማኖት አባቶች ይናገራሉ። በእርግጠኝነት መናገር የሚቻለው እንደዘር ትስስራቸው አሰላለፋቸው አንድ ዓለም ነው። አመራሮችም እንደተሳቡበት የዘር ሀረግ ስለዚህ ስልጣን ገዳም ያላቸው አመለካከት የተለያዩ ናቸው። እርስ በርስም ጠብና ድብድብ የሚካሄድበትን ጊዜ እንዳለ ይገለጽ። ይህ የሚንቦገቦግ ሰዓት ደር ሱልጣን ገዳም ውስጥ እየተከናወነ ባለበት ሰዓት እባካችሁ በአንድ ላይ ሆነን ደር ሱልጣንን እናድን የሚሉም እየተንቀሳቀሱ ይገኛሉ። በስተ መጨረሻ የተሰማው ጥሩ ዜና የዶክተር አብይን የእስራኤል ጉብኝት በዚህ ወቅት በመካሄዱ እባካችሁ ተረባርበን ደር ሱልጣንን እናድን የሚሉት ወገኖች ጉዳዩን በጠቅላይ ሚኒስትሩ ማድረሳቸው ተሰምቷል። በእርግጥ በጠቅላይ ሚኒስትሩ በኩል ይህ በይፋ አልተነገረም። የቀድሞቹ የኢትዮጵያ ነገስታት ከመነኮሳቱና ከሳውስቱ ጋር በማበርና በማስተባበር ይህን ገዳም እስካሁን ድረስ በኢትዮጵያ ስር እንዲቆይ በማድረግ ትልቅ ሚና እንደተጫወቱ ሁሌም በታሪክ ይነገራል። አሁንም ብሄር ሱልጣን እናድን የሚሉት ግን የዶክተር አብይን እጅ ካገኙ ገዳሙ እንዲታደስ ፍቃድም ሊገኝ ይችላል ተብሏል። ንብረትነቱም በኢትዮጵያ ስር ሊከበር ይችላል የሚል ተስፋ ሞቅ ደመቅ እያለ ይገኛል። በብዙ ስጋት ውስጥ የሚገኘውን የኢትዮጵያን ገዳም ከጥቃት እንከላከል የሚሉ ቶግኖች በዓለም ዙሪያ ላሉ ኢትዮጵያውያንም ጥሪ አሰምተዋል። በአሁኑ ጊዜያት የፌዴራል ተቋሞች በአመዛኙ የየራሳቸው የጽህፈት ቤት ስለሌላቸው ገንዘብ ሚኒስቴር ለመንግስት መስሪያ ቤቶች በየአመቱ ወደ አንድ ቢሊዮን ብር የሚጠጋ ለቤት ኪራይ እንደሚከፍል አስታወቀ። መንግስታዊ የዜና አገልግሎት የገንዘብ ሚኒስቴርን ከፍተኛ የስራ ኃላፊዎች በመጥቀስ እንደዘገበው በኢትዮጵያ የሚገኙ ወደ አንድ መቶ ሰማኒያ ሰባት ከሚጠጉት የመንግስት ድርጅቶች መካከል ሰማኒያ በመቶዎቹም የየራሳቸው ህንጻ ስለሌላቸው ከዚህ በመነሳት መንግስት ለቤት ኪራይ በሁለት ሺህ አስራ አንድ ዓመተ ምሕረት የበጀት ዓመት ስምንት መቶ ሰማንያ ስምንት ሚሊዮን ብር አውጥተዋለት። ቀደም ሲል ድርጅቶቹ በፈለጉት አይነት የሚፈልጉትን ህንፃ እየተከራዩ ኪራውን ራሳቸው ይከፍሉ እንደነበር ያስታወሰው የገንዘብ ሚኒስቴር አሁን ግን ድርጅቶቹ ቤት የሚከራዩት በገንዘብ ሚኒስቴር በኩል ብቻ መሆኑን አስታውቋል። በሌላ በኩል የፌዴራል ቤቶች ኮርፖሬሽን በአሁኑ ጊዜ የራሱ የሆኑ ለጽህፈት ቤትነት የሚያገለግሉና ለኪራይ ምቹ የሆኑ ህንፃዎች ባይኖሩትም ተቋሙ በዚህ ዓመት ስምንት መቶ አስራ ስምንት ሚሊዮን ብር ገቢ ማግኘቱን አስታውቋል። ከዚህ ውስጥ አምስት መቶ አርባ ዘጠኝ ሚሊዮን ብር የተገኘው ከመንግስት የንግድ ቤቶች ኪራይ ነው ተብሏል። የፌዴራል ቤቶች ኮርፖሬሽን ከሀምሌ አንድ ቀን ሁለት ሺህ አስራ አንድ ዓመተ ምህረት በተጀመረው አዲሱ የሁለት ሺህ አስራ ሁለት ዓመት የበጀት ዓመት ውስጥ አንድ ነጥብ አራት ቢሊዮን ብር ለመሰብሰብ እቅድ መያዙን አስታውቋል። መኤያድ ያለፈውን አንድ አመት የሚገመግምና የወደፊቱን እቅድ ለመትለም የሚያግዝ ሀሳብ ይመነጭበታል ብሎ ጳጉሜ ሶስት ቀን ሁለት ሺህ አስራ አንድ ዓመተ ምሕረት አንድ ጉባኤ አዘጋጅቷል። ይህ ለተካፋዮች ክፍት የሆነ ጉባኤ ለትውልድ ምን እናውርስ በሚለው ዙሪያም ውይይት ያደርጋል ተብሎ ይጠበቃል። የአረና ትግራይ ሊቀመንበር አቶ አብርሃም ደስታና የህዝብ ግንኙነት ኃላፊው አቶ አምዶም ገብረስላሴ ድብደባ እንደደረሰባቸው እና ታስረው እንደተፈቱም የደረሰን ዜና አመለከተ። ሁለቱ የአረና የብል ኃላፊዎች በመንገድ ላይ እየተጓዙ ሳለ ሲቪል የለበሱ በልዩ ኃይሎች ተይዘው መታሰራቸውን አስታውቀዋል። በሌላም በኩል በኢሉ ባቦር ወለጋ፣ ጉጂና አምቦ አካባቢ ከስድስት ሺህ በላይ ሰዎች የታሰሩ መሆናቸውን የኦሮሞ ፌዴራሊስት ኮንግሬስ ኦፌኮ አስታወቀ። እንደ አውሮፓ አቆጣጠር በሁለት ሺ አስራ ሰባት ዓመተ ምህረት በአካባቢው የበላይ አስተዳደር አህያ አርዶ ለገበያ የሚያቀርበውን ፋብሪካ ካገደ በኋላ ይህም የቻይና ፋብሪካ ለመሸጥ ጨረታ መውጣቱን ታወቀ። ለሽያጭ የቀረበው ፋብሪካ በቢሾፍቱ ከተማ ሲሆን፣ ግንባታው ተጠቃሎ አገልግሎት መስጠት የጀመረው ከሶስት አመት በፊት እንደነበር ይታወሳል። ሆኖም አህያን አርዶ ለገበያ ማቅረብ ከሀገሪቱ ነባር ባህልና ሃይማኖት ጋር የማይጣጣም ስለሆነ የህዝብ ቁጣ አንቀሳቅሶ ወዲያውኑ እንዲዘጋ መደረጉ የሚታወስ ነው። ይህ ፋብሪካ አገልግሎት በሰጠበት አንድ ወር ውስጥ ወደ ሁለት መቶ ሺህ የሚጠጉ ተጓዋዮች ለእርድ መቅረባቸውን አስታውቋል። የስንዴ እጥረት ለማስወገድ ከውጭ በአንድ መቶ ሚሊዮን ዶላር የተገዛው ስንዴ በጅቡቲ ከአምስት ወራት በላይ በመጋዘን ስለቆየ ሊበላሽ እንደሚችል የውስጥ አዋቂ ምንጮች አስታወቁ። ስንዴው አሁንም በዚያው በጅቡቲ ውስጥ እንደሚገኝ ተገልጿል። ይህ ስንዴ ከሁለት መቶ ሺህ ሜትሪክ ቶን ውስጥ የሚገኝ ሲሆን ይህ በመቶ ሚሊዮን የሚቆጠር ዶላር የፈሰሰበት መሆኑም ተገልጸዋል። በአሁኑ ጊዜ በሀገር ውስጥ ከፍ ያለ የስንዴ ጥረት ባለበት ሰዓት ወደ ሁለት መቶ ሺህ የሚጠጋ ሜትሪክ ቶን ስንዴ በመጋዘን ታሽጎ ወደ መበላሸት መጠጋቱ እጅግ አሳሳቢ መሆኑን ብዙዎች ይናገራሉ። በዚህም የስንዴ እጥረት ሳቢያ የዳቦ እጥረት አዲስ አበባን ጨምሮ በሁሉም የሀገሪቱ ክፍሎች በገሀድ እየታየ ነው። ትንሹ የዳቦ ዋጋ አንድ ብር ከሀያ ሳንቲም ሲሆን በአሁኑ ጊዜ ትንሹ የዳቦ ዋጋ ወደ ሁለት ብር ከሀምሳ ሳንቲም ወይም ሶስት ብር ከሀምሳ እያሸቀበ ይገኛል። ይህን ድርጊት ከውስጥ የፖለቲካ ደባ ጋር የሚያያይዙት በርካቶች ናቸው። ይህንን በመረዳት ይመስላል መንግስት በፊት በቃሊቲ በነበረው የዳቦ መጋገሪያ ላይ አዲስ ህንፃ እያሰራ ይገኛል። በዚህ ህንፃ የሚመረተው ዳቦ ከሰባ አምስት ሳንቲም እስከ አንድ ብር ይሸጣል ተብሎ ተነግሯል። የዳቦ ህንፃ በቀጣይ አራት ወራት ውስጥ ይጠናቀቃል ተብሎ ይጠበቃል። በዚህ መካከል ግን በስንዴ ጥረት የዳቦ እጥረት ተከስቶ ህዝቡን አስጨንቋል። የጠቅላይ ሚኒስትር ዶክተር አብይ አህመድን አመራር የማይደግፉ የፖለቲካ ተቃዋሚዎች በዳቦ ሰበብ እንደ ድሮ ዳቦ ለተራበ በሚል መፈክር ህዝቡ ተነስቶ መንግስቱን ነቅንቆ እንዲጥልላቸው እየሰሩ ይገኛሉ። የህዝብ ተቃውሞም እንዲበረታ ከፍ ያለ ግፊት ቢኖርም እስካሁን ምንም የዚህ አይነት አዝማሚያ አለመኖሩ በእጅጉ የሚያስገርም ነው። ለኤስቢኤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ